ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19፣ በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ሐምሌ 24 2007 ዓ ም ዝግጅታችን ተጀመረ። ጤና ይስጥልን እንደምናምሽታችሁ። ጤና ይስጥልን እንደምናምሽታችኋል። ክቡራትና ክቡራን አድማጮች የምሽቱ አስተናጋጆቻችሁ ሰሎሞን አባተና እኔም አዲሱ አበበ ነን። ፕሩቨን ኢፌክቲቭ ስ እየተካሄደ ያለው ምርመራ በጥሩ ሁኔታ መሳካቱ ከተረጋገጠ አቅጣጫ ቀያሪ ውጤት ነው የሚሆነው። ለኢቦላ ቫይረስ መከላከያ አዲስ ክትባት ተገኘ። የዓለም ጤና ድርጅት ዋና ዳይሬክተር ማርጋሪት ቻን ናቸው የሰማችኋቸው። በአብይ ርዕስ ይመለሳሉ። አሁን ለምሽቱ አበይት ዜና አዲሱ ዋና ዋናዎቹን ለማስታወስም ለሙከራ የተሰጠ የኢቦላ ክትባት ገዳዩን በሽታ ለማጥፋት ጥሩ ውጤት እያሳየ ነው ተባለ። ሰሜን ምስራቅ ናይጄሪያ ከተማ ማይዱጉሪ ይፋ የሆኑ ዘገባዎች እንዳመለከቱት ጋምቦሮ ገበያ ላይ በደረሰ የአጥፍቶ ጠፊ ጥቃት ቢያንስ አምስት ሰዎች ተገደሉ። የዚምባብዌ ፕሬዝዳንት ሙጋቤ ዩናይትድ ስቴትስና የእንግሊዝ አምባሳደሮችን አባራለሁ ሲሉ ዛቱ የሚሉ ይገኙባቸዋል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ ለሙከራ የተሰጠ የኢቦላ ክትባት ገዳውን በሽታ ለማጥፋት በከፍተኛ ደረጃ ውጤታማ መሆኑን ምርምር አድራጊዎች በልበ ሙሉነት እየተናገሩ መሆናቸው ተሰማ። የዓለም ጤና ድርጅቱ ደብልዩ ኤች ኦ ባለሥልጣናት እንዳስረዱት ጊኒ ውስጥ ለሙከራ የተሰጠው ክትባት ኢቦላን መቶ በመቶ ማጥፋት ችሏል። እናም የእንግሊዙ የሕክምና መጽሔት ላንሴት የቅድመ ምርመራን ውጤትና የተሰጡትን ትንታኔዎች ለህትመት አብቅቷል። የኢቦላ ወረርሽኝ ባለፈው ዓመት ምዕራብ አፍሪካ ውስጥ እንደተሰራጨ በአብዛኛው ከላይቤሪያ ከጊኒና ከሴራ ሊዮን የሆኑ ከ11 ሺህ ሰዎች በላይ መግደሉ አይዘነጋም። ከሰሜን ምስራቅ ናይጄሪያዋ ከተማ ማይዱጉሪ ይፋ የሆኑ ዘገባዎች እንዳመለከቱት ዛሬ አርብ ጋምቦሩ ገበያ ላይ በደረሰ ያጥፍቶ ጠፊ ጥቃት ቢያንስ አምስት ሰዎች ተገደሉ። ሌሎች በርካታ መቁሰላቸውንም የዓይን ምስክሮች ተናግረዋል። ለጊዜው ኃላፊነት የወሰደ ወገን መኖሩ ባይታወቅም የአካባቢ ግን አማጺው ቦኮ ሐራም በስፋት የሚንቀሳቀስበት እንደሆነ ተገልጿል። ትናንት ሐሙስ የናይጄሪያ ባለሥልጣናት በሰጡት መግለጫ በእስላማዊው አማጺ ቡድን ቦኮ ሐራም የታገቱ 59 ሴቶችን ሕፃናትንና አረጋውያንን ማስለቀቃቸው ታውቋል። የናይጄሪያ ጦር ባለሥልጣናት እንዳስታወቁት ወታደሮቻቸው ማይዱጉሪ አካባቢ ባለው የቦኮ ሐራም መሸሸጊያ ላይ ወረራ አካሂደዋል። የዚምባብዌው ፕሬዚዳንት ሮበርት ሙጋቤ አገሪቱ ውስጥ ግርግር በማነሳሳት ወንጀል የከሰሷቸውን የዩናይትድ ስቴትስና የእንግሊዝ አምባሳደሮችን አባርራለሁ ሲሉ አስፈራርተዋል። ሴባስቲያን መሆፉ ለአሜሪካ ድምፅ ከሐራሬ የላከው አጭር ዘገባ አለ። ሰሎሞን ክፍሌ ያቀርበዋል። ሚስተር ሙጋቤ ይህንኑ አስመልክቶ ሲናገሩ ቸርቻሪዎች የተኮለኮሉባቸውን መንገዶች ለቀው ወደ ተዘጋጁላቸው ልዩ ስፍራዎች እንዲሄዱ በባለሥልጣናት የቀረቡላቸውን ጥሪዎች አልተቀበሉም ብለዋል። በዚምባብዌ የዩናይትድ ስቴትስና እንግሊዝ ኤምባሲዎች ለነዚህ የመንገድ ዳር ቸርቻሪዎች ገንዘብ በመክፈል ሀገሪቱ ውስጥ ትርምስ ለመፍጠር ሞክረዋል ሲሉም ከሰዋል። እነዚህ አምባሳደሮች በእኛ ላይ ማዕቀብ የጣሉብን አገሮች ዲፕሎማቶች ናቸው፤ እናም ከአገራችን እናባርራቸዋለን ብለናል። በታዳጊ አገሮች ውስጥ ሰላም ሰፍኖ ማየት አይፈልጉም። ማየት የሚሹት ትርምስ፣ ሰዎች እርስ በርስ ሲዋጉ፣ ሽብር በየቦታው ሲፈጠር ነው። እነዚህ የአሜሪካና የእንግሊዝ አምባሳደሮች ምን አይነት ሰዎች ናቸው? ለእኛ ጥሮች አይደሉም። አመላችሁን ካሳመራችሁ ከእኛ ጋር ትቆያላችሁ፣ ካባላሻችሁ እናባራችኋለን። ይቺ አገር የእኛ ናት። በሐራሬ የዩናይትድ ስቴትስና ብሪታንያ ኤምባሲዎች ለዚምባብዌው ፕሬዚደንት ሮበርት ሙጋቤ ማስፈራሪያ የሰጡት ምላሽ የለም። በዚምባብዌና አብዛኞቹ ምዕራባውያን ሀገሮች መካከል ግንኙነቶች እየሻከሩ የመጡት እንደ አውሮፓውያን ዘመን አቆጣጠር ከ2002 ዓ ም ጀምሮ መሆኑ ይታወሳል። በዚያን ዓመት ነው ዩናይትድ ስቴትስና የአውሮፓ ሕብረት የሙጋቤን መንግሥት በሰብአዊ መብቶች ጥሰትና በምርጫ ማጭበርበር ወንጅለው ማዕቀብ የጣሉት። ይህ በእንዲህ እንዳለ ዚምባብዌ ደን ውስጥ ተጠብቆ የነበረውን አንበሳ የገደለው አሜሪካዊ አዳኝ ተይዞ እንዲመጣ ሲሉ የዚምባብዌ የዱር አራዊት ጥበቃ ሚኒስትር ጠየቁ። ፕሪየር ሚኒሶታ ውስጥ የሚኖሩት የጥርስ ሐኪም አሜሪካዊ አዳኝ ዎልተር ፓልመር ባለፈው ወር ዚምባብዌ ውስጥ በተካሄደው አደን አንበሳውን ሴሲል ስለገደሉ መከሰሳቸው እንደታወቀ ለጊዜው ተሰውሮ መቆየታቸው ታውቋል። የዩናይትድ ስቴትስ የአሳና ዱራራዊ ጥበቃ አገልግሎት ትናንት ሐሙስ በሰጠው መግለጫ ጉዳዩ በምርመራ ላይ መሆኑን አመልክቶ ፓልመርን ለማግኘት ግን እንዳልቻለ ገልጧል። አክሎም የአንበሳው ሴሲል መገደል አሳዛኝ መሆኑን ጠቅሶ የተገኙት መረጃዎች እስከሚያስኬዱት ድረስ ሄዶ ምርመራውን ዳር ለማድረስ እንደሚጥርም አስታውቋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የብሩንዲ መንግስት ፕሬዚዳንት ፒየርን ኩሩንዚዛ ለሶስተኛ ጊዜ በስልጣን እንዲቆዩ ከማይፈልጉ ተቃዋሚ ፓርቲዎችና ሌሎችን ጋር ለመነጋገር ዝግጁ ነው ሲሉ የሀገሪቱ የውጭ ጉዳይ ሚኒስትር አስታወቁ። ፕሬዚዳንት ኩሩንዚዛ ባለፈው ሳምንት በከፍተኛ ድምፅ እንደተመረጡ መነገሩ ይታወቃል። መንግስት ፕሬዚደንቱ ያሸነፉት ፍትሃዊ በሆነ መንገድ ነው ይላል። ተቃዋሚዎች ግን ፕሬዚደንቱ የተወዳደሩት ህገወጥ በሆነ መንገድ ነው፣ የምርጫ ሂደቱም ተአማኒ አይደለም እንደሚሉ መሐመድ ዩሱፍ ከቡጁምቡራ መላከልን ዘገባ ጠቅሷል። በመጽሔት ዘገባ አለን ዊኪሊክስ የሚባለው የመንግስት ውስጥ አወቅ ዌብሳይት ዩናይትድ ስቴትስ በጃፓን ባለሥልጣናትና ኩባንያዎቿ ላይ ስለላ ማካሄዱን የሚገልጽ መረጃ ይፋ አደረገ። ዊኪሊክስ ዛሬ አርብ ኢንተርኔት ላይ ባወጣው መረጃ በዩናይትድ ስቴትስ የብሔራዊ ደህንነት አገልግሎት በኩል ክትትል እየተደረገባቸው ነው ያላቸውን የ35 ኩባንያዎች የሚኒስቴር መስሪያ ቤቶችንና ግለሰቦችን ዝርዝር አውጥቷል። በዊኪሊክስ መረጃ መሰረት ክትትሉ ከ9 ዓመታት በፊት ማለትም የጠቅላይ ሚኒስትር ሺንዞ አቤ የስልጣን ዘመን ከጀመረበት እንደ አውሮፓ አቆጣጠር ከ2006 ዓ ም ጀምሮ እየተካሄደ መሆኑን ዊኪሊክስ አመልክቷል። ዊክሊክስ ባወጣው መግለጫ መሠረት ይህ መረጃ የዩናይትድ ስቴትስ የስለላ ሸሪኮች ለሆኑት ለአውስትራሊያ፣ ለእንግሊዝ፣ ለካናዳና ለኒው ዚላንድ ተሰጥቷቸዋል። እስካሁን ከጃፓል በኩል የተሰጠ አስተያየት ወይም መልስ የለም። የቱኒዚያው ፕሬዚደንት ያወጡትን የአስቸኳይ ጊዜ አዋጅ ለተጨማሪ ሁለት ወራት ማራዘማቸው ተነገረ። አዋጁ የወጣው አንድ ታጣቂ ባለፈው ሰኔ ሜዲተራኒያን የመዝናኛ ስፍራ ላይ ተኩስ ከፍቶ 38 ቱሪስቶችን ከገደለ በኋላ መሆኑ ታውቋል። ከፕሬዚደንቱ ቤጂ ሳይድ ኤሴብሲ ቢሮ የወጣው መግለጫ እንዳመለከተው የአዋጁ ጊዜ እንዲራዘም ውሳኔ ላይ የተደረሰው ከጠቅላይ ሚኒስትሩና ከምክር ቤቱ አፈጉባኤ ጋር ምክክር ከተደረገ በኋላ ነው። እስላማዊ መንግስት ነኝ የሚለው ጂሃዲስት ቡድን ለጥቃቱ ኃላፊነት የወሰደ መሆኑ ይታወሳል። ለሰብአዊ መብቶች መከበር የቆመው ቡድን ሂዩማን ራይትስ ዋች አዋጁ ባለስልጣናት ሰዎችን እንደፈለጉ ለማሰር እድል የሚሰጥ ነው ሲል ተችቷል። በመጨረሻም ዌስት ባንክ በሚገኙ አክራሪ አይሁዶች በአንድ መኖሪያ ቤት ላይ እንደተለኮሰ የሚጠረጠር የእሳት ቃጠሎ አንድ የ18 ወር ፍልስጤማዊ ሕፃን ገድሎ ሌሎች ሰዎችንም እንዳቆሰለ የእስራኤል ፖሊሶች አስታወቁ። አክራሪ አይሁዶቹ እሳቱን ዱማ መንደር ውስጥ የለኮሱት ዛሬ አርብ ማለዳ ላይ ሲሆን፣ ወታደሮች ተጠርጣሪዎችን እያደኑ መሆናቸው ታውቋል። ጠቅላይ ሚኒስትር ቤንጃሚን ነታኛሁ ግድያውን አውግዘው ይህን መሰሉን የሽብር ሥራ መንግሥታቸው በቀላሉ እንደማይመለከተውም ገልጠዋል። ይህ አሰቃቂና ተገቢ ያልሆነ ድርጊት እጅጉን አስደንግጦኛል ያሉት ናታኛሁ በማንኛውም መስፈርት ቢሆን የሽብርተኝነት ሥራ እንደሆነም አመልክተዋል። ማንም የሚፈጽመውማ፣ የእስራኤል መንግሥት በሽብርተኛነት ላይ ጠንካራ እርምጃ ይወስዳል በማለት ጠቅላይ ሚኒስትሩ ተናግረዋል። የእስራኤል ጦር ቃል አቀባይ ሌፍትናንት ኮሎኔል ፒተር ለነር በበኩላቸው ድርጊቱ ጭካኔ የተመላበት ሽብርተኝነት መሆኑን ይናገሩና አሸባሪዎች ፍልስጤማውያንን እንዲገድሉ አንፈቅድላቸውም ብለዋል። አድማጮች፣ ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርዝ በ22 ሜትር ባንድ በ13865 ኪሎ ሄርዝ በ25 ሜትር ባንድ በ12040 በ12080 እና 12140 ኪሎ ሄርዝ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዓርብ ሐምሌ 24 2007 ዓ ም ምሽት ፕሮግራም ነው። ዲሞክራሲን በተመለከተ ስለ አፍሪካ መሪዎች የተናገረው ነገር ደስ ብሎኛል። ማለት ማንም ሰው እስከ ሕይወቱ ዘለቄታው ድረስ መሪ ሆኖ መቆየት የለበት። የአፍሪካ መሪዎችም ይህን እንዲተገብሩ ስለተናገረ ደስ ብሎኛል። ፕሬዚዳንት ኦባማ በጣም ነው የኢምፕሬስ ያደረገኝ። ብዙ ኢሹዎችን አድሬስ አድርጓል። ከነዛ መሀል አሁን የአፍሪካ ኢኮኖሚ እያደገ ነው። አሁን ከኤድ አልፈን አንድ ላይ መስራት የምንችልበትን ስቴጅ ላይ ነው ያለ ነው። በፕሬዚዳንት ባራክ ኦባማ የኢትዮጵያ ጉብኝት ላይ ኢትዮጵያውያን ምን ይላሉ? በሁለተኛው አጋማሽ አድምጧቸው። አሁን የዕለቱ አብይ ርዕስ አመንቅርታ የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያም የዕለቱ አብይ ርዕስ ነው የሚቀርበው። ከገዳዩ ኢቦላ ቫይረስ መከላከል የሚችል ከፍተኛ አቅም ያለው ክትባት ሊወጣ መቃረቡን የዓለም የጤና ድርጅት አስታውቋል። ድርጅቱ እንዳስታወቀው የምዕራብ አፍሪካው የኢቦላ ወረርሽኝ በተከሰተባት ጊኒ በሰዎች ላይ በተካሄዱ ሙከራዎች ስኬታማ ውጤት ተገኝቷል። ሊሳ ሽላይን ከጄኔቫ የዓለም ጤና ድርጅት የላከችው ዘገባ አለ። ዝግጅቱ እየተጠናቀረ ነው። እንደደረሰን ይዘንላችሁ እንቀርባለን። ወደ ሌላ የመጽሔት ርዕስ እናልፋለን። የቡሩንዲ መንግስት የፕሬዚዳንት ፒየር እንኩሩንዚዛን ለሶስተኛ ጊዜ በስልጣን ለመቆየት መወዳደርን ከተቃወሙ ተቃዋሚ ፓርቲዎችና ሌሎች ጋር ለመነጋገር ዝግጁ ነው ሲሉ የአገሪቱ የውጭ ጉዳይ ሚኒስትር ተናግረዋል። ፕሬዚዳንቱ ባለፈው ሳምንት በከፍተኛ ድምፅ እንደተመረጡ ይታወቃል። መንግስት ፕሬዚዳንቱ ያሸነፉት ፍትሐዊ በሆነ መንገድ ነው ይላል። ተቃዋሚዎች ግን ፕሬዚዳንቱ የተወዳደሩት ሕገወጥ በሆነ መንገድ ነው፣ የምርጫ ሂደቱም ተአማኒነት የለውም እንደሚሉ መሐመድ ዩሱፍ ከቡጁምቡራ አበላከው ዘገባ ላይ ጠቅሷል። አዳነች ፍሳየ ታቀርባለች። ተቃዋሚ ፓርቲዎች ቡሩንዲ ውስጥ ባለፈው ሳምንት በተካሄደው ምርጫ አልተሳተፉም። በሀገሪቱ ያለው አጠቃላይ ሁኔታ ነፃና ፍትሐዊ ምርጫ ለማካሄድ አያመችም ሲሉ የተባበሩት መንግስታት ድርጅት የምርጫ ታዛቢዎች ተናግረዋል። የቡሩንዲ የውጭ ጉዳይ ሚኒስትር አሌይን ኒያምትዌ ከአሜሪካ ድምፅ ጋር ባደረጉት ቃለ መጠይቅ ግን ከመራጮች 74 ከመቶ የሚሆኑ ሰዎች ድምፅ መስጠታቸው ራሱ ህዝቡ በሀገሪቱ ፖለቲካ መሪዎችና በስርዓቱ ላይ እምነት እንዳለው ያመለክታል ብለዋል። በግልጽ ለመናገር በሀገሪቱ ያለው ሁኔታ ጥሩ ነው በሚለው እምነቴ እቀጥላለሁ። ሰዎች ለመምረጥ መውጣታቸው ራሱ ህዝቡ በመሪዎቹ ላይ እምነት እንዳለው ካለፉት ሁለት ዓመታት ወዲህ በታየ የሰላም ሁኔታ እንደሚተማመኑ ያሳያል። ፕሬዚደንት ፒየር ንኩሩንዚዛ 69 ከመቶ ድምፅ በማግኘት ለሶስተኛ ጊዜ በስራቸው ለመቀጠል ተዘጋጅተዋል። የተቃዋሚዎች መሪ አጋቶን ሩዋሳ ደግሞ 19 ከመቶ ድምፅ አግኝተዋል። ይሁንና ፕሬዚዳንቱ ተግዳሮቶች ገጥመዋቸዋል። ሩዋሳ ባለፈው ሐሙስ የምክር ቤት ምክትል አፈ ጉባኤ ሆነዋል። ሮይተርስ የዜና አገልግሎት በዘገበው መሠረት ሦስት የቀድሞ ፕሬዚዳንቶችና የከሸፈው የመፈንቅለ መንግስት መሪዎች የሚገኙባቸው በስደት ያሉ ተቃዋሚዎች ቡድን አማራጭ የቡሩንዲ መንግስት ለመመስረት ባለፈው ሐሙስ አዲስ አበባ ተሰብስቧል። የቡሩንዲ የውጭ ጉዳይ ሚኒስትር ኒያሚትዌ መንግስት ከፖለቲካ ተቃዋሚዎች ጋር ለመነጋገር ዝግጁ ነው፣ ሆኖም የሕዝቡ ፍላጎትም መታየት አለበት ብለዋል። ካለ ካለምንም ቅድመ ግዴታና በንግግሩ ውጤት ላይ አሉታዊ አመለካከትን በማስወገድ እንነጋገር፣ አከራካሪ በሆኑት ነጥቦች ላይ እንወያይ ሆኖም የአገሪቱ ህዝብም ሀሳቡን የሚገልጽበት እድል እንዲኖር ያስፈልጋል። የሰብአዊ መብት ቡድኖች የቡሩንዲ የጸጥታ ኃይሎችና ኢምቦነራኩሬ የተባሉ ሚሊሻዎች በምርጫው ጊዜ ተቃዋሚዎችንና መራጮችን ያጠቁና ያስፈራሩ ነበር ሲሉ ይከሳሉ። አንዳንድ ተቃዋሚዎች ደግሞ ህገ መንግስቱን በመጣስ ለሶስተኛ ጊዜ ፕሬዚደንት የሆኑትን ኩርንዚዛ የጊዜ ገደቡን እስከነጭራሹ ሊያነሱት ይችላሉ የሚል ስጋት አላቸው። ኒያሚቱ የታዲያ ህገ መንግስታዊ ለውጥ እንዲደረግ እንደማይደግፉ ሆኖም የሀገሪቱን መጻኤ ዕድል መወሰን ያለበት የሀገሪቱ ህዝብ ነው ሲሉ ከአሜሪካ ድምፅ ሬዲዮ ጋር ባደረጉት ቃለ መጠይቅ ተናግረዋል። በምንም አይነት መንገድ የህግ ደንብ እንዲለወጥ አልሻም፣ እንደዛ አላልኩም። ሆኖም አሁን ደግሜ የምናገረው መወሰን ያለበት ህዝቡ ነው። ይህን ስልም በመዲናይቱ ያሉት ጥቂት ሰዎች ሳይሆኑ መላ የአገሪቱ ህዝብ ነው መወሰን ያለበት። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ባለፈው ቅዳሜ ኬንያን በጎበኝበት ወቅት ብሩንዲ ውስጥ የተካሄደውን ምርጫ ተአማኒነት የለውም በማለት አውግዘውታል። ዩናይትድ ስቴትስ በመንግስትና በተቃዋሚዎች መካከል ንግግር ሲደረግ ማየት እንደምትፈልግም አስገንዝበዋል። በዓለም ዙሪያ የሚገኙ መገናኛ ብዙሃን በአብዛኛው አሰቃቂ ድርጊቶች የተፈጸሙባቸውን ዜናዎች በሚዘግቡበት ወቅት ድርጊቱን ከሚያሳዩት የፎቶግራፍና የቪዲዮ ምስሎች የቱን ያህል ማሳየት እንደሚገባቸው የሚመሩባቸው የአሰራር ፖሊሲዎች አሏቸው። የጽንፈኛውን እስላማዊ ቡድን አይሲስን አሰቃቂ የግፍ ግድያ ዜናዎች ለትዕይንት ከማብቃታቸው አስቀድሞ በአመዛኙ የግፍ ግድያውን አፈጻጸም የሚያሳየው ትዕይንት እንደቀረበ እንዲቆም ያደርጉታል። ብዙዎችን እያነጋገሩ ባሉት የቡድኑ የክፋት ምስሎች የመገናኛ ብዙሃን የዜና ዘገባ ዙሪያ የአሜሪካ ድምጿ ሄዘር መርዶክ ያጠናቀረችው ዘገባ አለ። አሉላ ከበደ ያቀርበዋል። አንዳንድ ተንታኞች ይህ የክፋት ምግባሮቹን የሚያሳይባቸው ትዕይንቶች ሊታዩ ከመቃረባቸው ብዙ አስቀድሞ መቋረጥ ይገባቸዋል ባይ ናቸው። ሌሎች በበኩላቸው የጽንፈኛው ቡድን ክፋት መታያ የቪዲዮ ቅንብሮች እንደ ቡድኑ ህልም ገናናነትም በማጎናጸፍ ፋንታ የገዛ መጥፊያው እየሆኑ ነው ይላሉ። ራሱን እስላማዊ ግዛት እያለ የሚጠራው ይህ ቡድን የጥቃት ኢላማዎቹ መሆናቸውን በትዕቢት የሚዘረዝራቸው አገሮች እያንዳንዳቸው የአጸፋ ምላሽ ለመስጠት ከመቼው የሚበለጠ መዘጋጀታቸውን የገለጹት በዩናይት ስቴትሱ የኖርዝ ኢስተርን ዩኒቨርሲቲ የፖለቲካ ሳይንስ መምህርና የውጭ ግንኙነቶች ምክር ቤት አባል ማክስ አብርሃምስ ናቸው። ምንም እንኳን ቡድኑ አደርሰኋለሁ ስለሚለው ጥቃት እንደ አንዳች ገድል ተነሳስቶ በማህበራዊ መገናኛ ብዙሀኑ አማካኝነት የሚያሰራጫቸው ፕሮፓጋንዳዎች ተከታዮቹን ለመመልመል ቢያግዙትም ያንኑ ያህል ለበረታና በመጨረሻውም ለገዛ መጥፊያው መንገድ መጥረጋቸው ግን አይቀርም ባይ ናቸው። በየ አገሩ የሚያካሄደው የተዋጊዎች ምልመላ ቡድኑ በኢራቅና በሶሪያ ይዞታዎችን ከተቆጣጠረበት ካለፈው ዓመት አንስቶ ዋናው የሀይል ምንጭ ሆነዋል። እነኚህ ምልምሎች በሙሉ ማለት ይቻላል በኢንተርኔት አማካኝነት በሚካሄዱ የፕሮፓጋንዳ ዘመቻዎችና ግንኙነቶች ለቡድኑ ዓላማ የተገዙ ናቸው። የቡድኑ አቅም መዳከም የሚመጣው ይላሉ ሚስተር አብርሃምስ፣ ቡድኑን ጥለው በሚሄዱና ጥለውት መሄድ እየፈለጉ ነገር ግን ለመቆየት በሚገደዱ የቀድሞ ተከታዮቹ ነው። ዳንኤል ዋግነር በተለያዩ ምክንያቶች የሚገጥሙ ፈተናዎች ሊያስከትሉ የሚችሉትን ጉዳት ለመቀነስና ለመቆጣጠር የሚያስችሉ አማራጮችን በዓለም አቀፍ ደረጃ በማቅረብ የሚታወቀው ካንትሪ ሪስክ ሶሉሽንስ የተባለው ድርጅት ዋና ስራ አስፈጻሚ ዲሬክተር ናቸው። ብጥብጥ የሚወዱ አሊያም የጥፋት ገቢር የሚማርካቸው ሰዎች ብቻ አይደሉም። አሸባሪው ቡድን በማህበራዊ መገናኛ ብዙኃን አማካኝነት የሚያሰራጫቸው የእነኚህ አሰቃጊ ግድያ የሚታዩባቸው የቪዲዮ ቅንብሮች ሰለባ የሚሆኑት ጀብድ የሚወዱ ወጣቶችም ጭምር ናቸው። ቡድኑ በተመሳሳይ በሚያካሂዳቸው ዘመቻዎቹ የሚማረኩት ሲሉ ዋግነር ያስረዳሉ። አክለውም አንዴ ነፍሰ ገዳይ በሌላ ጊዜ በተገኘ መንገድ ለራሳቸው ደስታ ፍለጋ ሲሉ የሚማስኑ አላማ ቢሶች፣ ሲሻቸው ደግሞ የነጻነት ተዋጊዎች ናቸው ይላሉ። እንደ ባለሙያውም ማብራሪያ እነኚህን ሁሉ የተለያዩ ፍላጎቶችና አመጣጦች ያሏቸውን ሰዎች ለማማለል ነው የቡድኑ የሶሻል ሚዲያ ቡድን አባላት ሌት ተቀን የሚያውጠነጥኑት። አባላቱ በተጨማሪም በአብዛኛው እጅግ አሰቃቂ ገጽታ በተላበሱ የግፍ አገዳደሎች ነው የዓለም መገናኛ ብዙሀንን ትኩረት የሳቡት ያሉት ዋግነር፣ የዓለም መገናኛ ብዙሀን ባለፈው ዓመት ውስጥ እነኚህን አሰቃቂ የግፍ ግድያዎች የሚያሳዩ ምስሎች በማሳየት ቡድኑ ይበልጥ ጉልበት እንዲሰማው አድርገዋል ሲሉም ይተቻሉ። እንደ እርሳቸውም ቢሆን ከአሸባሪ ቡድን ድርጊቶች ጋር የተዛመዱ ጉዳዮች ላይ ከፍ ያለ ጥብቅ የመረጣ ሂደት እንዲከናወን ባደረጉ ነበር። ለምሳሌም ያህል አሉ ዋግነር፣ ለምሳሌም ያህል የሰዎች አንገት ሲቀላ የሚያሳዩ የቪዲዮ ምስሎች ወይም ቡድኑ አዲስ የፈጸማቸው ለህሊና የሚከብዱ ድርጊቶች ብዙ ስፍራ ባላገኙ የዜና ማሰራጫዎችና። ተገልጋዩ በተመሳሳይ ስሜት ለሚስቡ ዘገባዎች ይበልጥ እየተማረኩ መሆኑን የጠቆሙት ባለሙያው ማንም መውቀስ ተገቢ እንደሆነም እርግጠኛ አይደለሁም፣ ተመልካቹን ወይስ የዜናውን አሰራጮች? ሲሉም በጥያቄ ይደመድማሉ። አይሲስ እንደ አንዳች ገድል በእጅጉ በመኩራራት በማኅበራዊ መገናኛ ብዙሀን አማካኝነት የሚያሰራጫቸው እነኚህ ፕሮፓጋንዳ ዘመቻዎቹ ተከታዮቹን ለማማለል ያገዙትን ያህል በመጨረሻው መጥፊያው መሆናቸውንም አንዳንዱ የጽንፈኛው ቡድን መሪዎች የተረዱት ይመስላል። እናም የበታች ተዋጊዎቻቸውን አሰቃቂ ምስሎችን እያሳዩ መኩራራቱን እንዲተዉ ወይም እንዲቀንሱ መገፋፋት ይዘዋል። እንደ ባለሙያው ትዝብትም ይሄው ከሁኔታዎች ጋር የመለወጥና ራሱን የማስተካከል ጠባዩ ነው አሸባሪው ቡድን በአጭር ጊዜ ውስጥ እንዲያድግና እንዲስፋፋ ይረዳው። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። መጽሔቱን ነው የምትከታተሉት። ቀደም ሲል በዕለቱ አብይ ርዕስ የኢቦላን ጉዳይ የሚመለከት ዘገባ እንዳለን ገልጠን ግን እየተዘጋጀ መሆኑን ነግረን ነበርና አሁን ደርሷል። መንደርደሪያው ጽሑፍ እንዲህ ነው። ከገዳዩ ኢቦላ ቫይረስ መካከል የሚችል መከላከል የሚችል ከፍተኛ አቅም ያለው ክትባት ሊወጣ መቃረቡን የዓለም የጤና ድርጅት አስታውቋል። ድርጅቱ እንዳስታወቀው የምዕራብ አፍሪካው የኢቦላ ወረርሽኝ በተከሰተበት ጊኒ በሰዎች ላይ በተካሄዱ ሙከራዎች ስኬታማ ውጤትም ተገኝቷል። ሊሳሽ ላይን ከጄኔቫ ከዓለም ጤና ድርጅት የላከችው ዘገባ አለ። ሰሎሞን አባተ ያቀርበዋል። ጊኒ ውስጥ በሰዎች ላይ የተካሄደው የኢቦላ መከላከያ ክትባት እጅግ አስደሳችና ተስፋ ሰጪ የመጀመሪያ ውጤት አሳይቷል ሲሉ የዓለም የጤና ድርጅት ደብሊው ኤችኦ ዋና ዳይሬክተር ማርጋሬት ቻን ዛሬ አብስረዋል። ይህ ተግባራዊ እንደሚደረግ ከተረጋገጠ ነገሮችን ሁሉ የሚቀይር ይሆናል። አሁን ለተከሰተው የኢቦላ ወረርሽኝም ሆነ ወደፊት ለሚከሰት ወረርሽኝ ትልቅ ለውጥ የሚያመጣ ይሆናል። ይህ በካናዳው መድኃኒት አምራች ኩባንያ ሜርክ ፋርማሲውቲካል ካምፓኒ የተሠራው ክትባት ቪኤስቪ ኢቢኦቪ የሚባል ሲሆን በሰው ላይ የሚደረገውን ሙከራ በገንዘብና በሥራ አመራር እየደገፈ ያለው የዓለም የጤና ድርጅት ነው። የጊኒው ሙከራ የተጀመረው ባለፈው መጋቢት 14 ሲሆን ላለፉት አራት ወራት የተካሄዱት ሙከራዎች ውጤታማ መሆናቸውን የገለጹት የጤና ባለሥልጣናት ሙከራቸውን የከትናንት በስቲያው ሐምሌ ሀያ አቁመዋል። የሙከራው ሥራ የቆመው ለአደጋው ተጋላጭ ናቸው የሚባሉ ሰዎች ሁሉ ክትባቱን እንዲወስዱ ጊዜ ለመክፈት ነው ተብሏል። ከኢቦላ ቫይረስ ጋር የቅርብ ግንኙነት ሊኖራቸው ከሚችል ወይም ተጋላጭ ከሆኑ አራት ሺህ ሰዎች መካከል በኢቦላ ቀደም ሲል የተያዙ በፍቃዳቸው አንድ መቶ ክትባቱን መውሰዳቸውን ደብሊው ኤች ኦ አመልክቶ ክትባቱን ከወሰዱት በአጠቃላይ 2014 ሰዎች ማንም በኢቦላ አለመያዙን የዓለሙ የጤና ድርጅት ምክትል ዋና ዳይሬክተር ማሪፖል ኬኒ አመልክተዋል። 30 አሁን በጥናት ውስጥ ከታቀፉት 2380 ሰዎች ውስጥ 16ቱ በኢቦላ ተይዘዋል። ክትባቱን ከወሰዱት ግን ማንም አልተያዘም። ስለዚህ ክትባቱ መቶ በመቶ ውጤታማ እንደሆነ ተረጋግጧል። የእንግሊዙ የሕክምና መጽሔት ላንሴት በዛሬው እትሙ እነዚህን የቅድሚያ ውጤቶች ይዟል፣ ትንታኔም አስፍሯል። የፍቱንነትና ደህንነት ተከታታዩ ቦርድ ዓለም አቀፍ ጠቢባንን ያቀፈ ነው። ጊኒ ውስጥ ምንም ያህል አሁን የኢቦላ ርዝራዥ የለም። ስለዚህ ሙከራዎቹ እንደዚህ ቀደሙ በተስፋፋ ሁኔታ ሊካሄዱ እንደማይችሉ አመልክቷል ማንኛውም ኢቦላ ከያዘው ሰው ጋር ንክኪ ያለው ሁሉ መመርመር እንዳለበት ቦርዱ ይመክራል ክትባቱ አስተማማኝ መሆኑን ጠቢባኑ ስለገለጹ ደብሊውኤችኦም ሙከራው ዕድሜያቸው ስድስት ዓመት የሆኑትን ጨምሮ ጎልማሶችን ሁሉ ያጠቃልላል ብሏል ዶክተር ኬኒ ለቪኦኤ ሲናገሩ ወደፊት ሰፊ የኢቦላ ወረርሽኝ ሊኖር እንደሚችል አስጠንቅቀዋል አዲስ ክትባት ግን በሽታውን ከመስፋፋት ይገድባል ተብሎ ይታመናል ይህ ዛሬ በስርዓቱ የተነገረለት ዶክተር ኬኒ እንደሚሉት ጊኒ ውስጥ ያለው የክትባት ዘመቻ እየተሻሻለ ከሄደ ዓለም ወደፊት ለኢቦላ ተስፋፍቶ ሊጋለጥ በስጋትም ሊጨነቅ አይገባም ይላሉ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ዜናውም ዘገባውም እዚህ ላይ ይጠናቀቃል። አድማጮች፣ እናንተ አስተያየት የላካቸዋቸው እኛ ጋር ተዘጋጅተዋል። አሁን የተመረጡትን ነው። የቮይስ ኦፍ አሜሪካ አዘጋጆች በመጀመሪያ እንደምን አላችሁ። የደወልኩላችሁ በትላንትናው ስርጭታችሁ የአቶ አንዳርጋቸውን ሁኔታ በውጭ ጉዳይ ሚኒስትሩ በአቶ ቴድሮስ አድሃኖም በኩል ያስተላለፋቸው ነገር አለ። እንደው እንደው በጣም የገረመኝ ነገር ምን አለበት ይሄን ሁሉ ከመቀባጠር ለአቶ አቶ አንዳርጋቸውን በዘመዶቻቸውና በጠበቃቸውና በሃይማኖት አባታቸው ቢያስጎበኞቹ እኮ ይሄ ሁሉ ነገር አያስፈልግም። ስለዚህ ቀላል ነገር ነው። እሳቸው ያሉበትን ሁኔታ ለማወቅ እና ጥሯዘ ጥሩ አስተናግዳች ያለ በዚህ በኩል በዛ በኩል ከሚሉ እንደው በዘመዶቻቸውና በሃይማኖት አባታቸው ቢያስጎበኟቸው እሳቸውን ነገር በሙሉ ነገር ያጠቃልላቸው ነበር። ይሄ ሁሉ አያስፈልግም። ዳውንታውን ሄደው እድገቱን ያሉ ሁሉ ነገር ያሉ ይሄ ሁሉ አያስፈልግም። አመሰግናለሁ። ሰላም ጤና ይስጥልኝ። ቪሮዎች እንደምናችው? ደረጀ ነኝ ከካናዳ ካልጋሪ። በትናንትናው ዕለት የኢትዮጵያ የውጭ ጉዳይ ሚኒስቴር ሲጠይቁ ሰማሁ። ፈቃደኛ ሆነው በመቅረባቸው ተደንቃለሁ። አንደበተ ለስላሳም ናቸው። ነገር ግን የተናገሩን ነገር ገርሞኛል። ሁልጊዜ አምናም ካቻምናም ስለ ዲሞክራሲ አስፈላጊነት ሲጠየቁ ገና ጀማሪዎች ነን ዲሞክራሲ ሂደት ነው ይሉናል። መንግስታቸው ስልጣን ላይ ሲወጣ የነበረውን ዲሞክራሲ አሁን ከሀያ ሶስት አመት በኋላ ያለውን ዲሞክራሲ እንዴት ማመዛዘን አቃታቸው? እውነት ነው ኢትዮጵያ የተለያዩ ብሔር ብሔረሰቦች ያሉባት ሀገር ናት። የተለያዩ የሃይማኖት እምነቶችም እንዲሁ ያሉባት ሀገር ናት። እነዚህ ስብጥር ብሔረሰቦችና እምነቶች በጣም ለብዙ ዘመናት እነሱ እንደሚሉት ሳይሆን በሰላምና በፍቅር አብረው የኖሩ ናቸው። ይህንንም ዓለም ይመሰክራል። ይህ ሁሉ ግን ዝብቅርቅ የመጣው አሁን እነሱ ስልጣን ላይ ከወጡ በኋላ ነው። የኢትዮጵያ ህዝብ ያልተማረ ቢኖርበትም እግዚአብሔር በሰጠው ልቦና ማመዛዘን የሚችል መብትና ግዴታውን ጠንቅቆ የሚያውቅ የሚጠቀምም ነው። ነጻነት ካገኘ መምረጥም እንደሚችል በአስራ ዘጠኝ ዘጠና ሰባቱ ምርጫ አስመስክሯል። ስለዚህ ዲሞክራሲን ለማስፈን የኢትዮጵያ ብሔር ብሔረሰቦች እምነቶችና ሃይማኖቶች ስበብ መሆን ያለባቸው አይነት ነው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ክብራት እና ክብር፣ እሺ ሙዚቃ እንጫወት ወይስ ምንድን ነው? እና ምስግንና አድማጮቻችንን የዚህን አስተያየት ተሳታፊዎች ሁሉ በስልክ መስመራችን 2022059942 የውስጥ መስመር 14 መላክ እንደሚችሉ አሁን አስተያየቶቻቸውን እናስታውስና ወደፊትም መላክ እንደሚችሉ ወደ ድጋሚ እናስታውሳለን በተለመደው ሁኔታ መጠቀም ቻሉ ምክንያቱም ራዲዮ ጣቢያው የእናንተ ለእናንተ ነው እየሰራ ያለው ኤች ኦ አር ኤን አት ቪ ኦ ኤ ኒውስ ዶት ኮም ወይም ሆርን አት ቪ ኦ ኤ ኒውስ ዶት ኮም ደግሞ የኢሜል አድራሻችን ነው የማሙዚቃ ሙዚቃ ነው ጥላሁን ቅስ ጀመረ ላንቺ ብዬ ሁሉም ትቼ ሆነ ወይ ሸለቆ ሮርማ ቋርጬ I mm -hmm. ለአንቺ ብዬ ሁንትች ስግሽ ነራ እዳለ ያራ አዲስ አበባ ላይ ሶስት ሰዓት ተኩል ሆኗል። አሁን ከምሽቱ የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። አዲሱ ለሙከራ የተሰጠ የኢቦላ ክትባት ቀደም ሲል በስፋት እንደዘገብንበት ገዳዩን በሽታ ለማጥፋት በከፍተኛ ደረጃ ውጤታማ መሆኑን ምርምር አድራጊዎች እየተናገሩ ናቸው። የዓለም ጤና ድርጅቱ ደብች የባለሥልጣናትም ጊኒ ውስጥ ለሙከራ የተሰጠ ክትባት ኢቦላን መቶ በመቶ ማጥፋት ችሏል ብሏል። ከሰሜን ምስራቅ ናይጄሪያዋ ከተማ ማይድጉር ይፋ የሆኑ ዘገባዎች እንደጠቆሙት ዛሬ አርብ ጋምቡሩ ገበያ ላይ በደረሰ የአጥፍቶ ጠፊ ጥቃት ቢያንስ አምስት ሰዎች ተገደሉ። ሌሎች በርካታዎችም ቆስለዋል። ለጊዜው ኃላፊነት የወሰደ ወገን መኖሩ ባይታወቅም ያ አካባቢ ግን አማጺው ቡድን ቦኮ ሀራም በስፋት የሚንቀሳቀስበት እንደሆነ ተገልጧል። የዚምባብዌው ፕሬዚዳንት ሮበርት ሙጋቤ አገሪቱ ውስጥ ግርግር በማነሳሳት ወንጀል የከሰሷቸውን የዩናይትድ ስቴትስና የእንግሊዝ አምባሳደሮችን አባረራለሁ ሲሉ ዛቱ። አርዕስተ ዜናው ይሄው ነው። አመሰግናለሁኝ አዲሱ ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል በስቱዲዮ ቴክኒሻኑ ቮይቴክ ዞርኒያክ ፕሮግራሙን እየመራለን ያለው ንጉሡ ታምሬ እንዲሁም አስተናጋጆቻችሁ አጠገቤ አዲሱ አበበ እኔም ሰሎሞን አባተ እስከ ምሽቱ አራት ሰዓት ይዘናችሁ እንዘልቃለን በመሪነቱ አሁን ወደ ዝግጅታችን ሁለተኛ አጋማሽ ዘለቅን። በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ነው እየተከታተላችሁን ያላችሁት። በዌብሳይትም ቪኦኤ ኒውስ ኮም አማሪክ ላይ እንገኛለን። የባራክ ኦባማ የኢትዮጵያ ጉብኝት ለኢትዮጵያውያን ምን ትርጉም አለው? መለስካቸው አማሃ አንዳንድ ሰዎችን አነጋግሮ ነበር። ነው መጀመሪያ ያናገርኳቸው ፕሬዚዳንት ባራክ ኦባማ ትናንት በአፍሪካ ሕብረት ዋና ጽሕፈት ቤት ኒልሰን ማንዴላ አዳራሽ ያሰሙት ንግግር እንዳበቃ በትኩሱ ያገኘዋቸውና ንግግራቸውን በአካል ተገኝተው ካዳመጡት ወጣቶች መካከል ሶስቱን ነበረ ሙቢት ጌቱ ፕሬዚዳንት ኦባማ ሲናገሩ ሰምተሻቸዋል ምንድን ነው በጣም በጣም የተሰማሽ ነገር ከንግግራቸው ንግግራቸው ኢንስፓየር የሚያደርግ ነው ሁላችንንም በሀገራችን ምንም አይነት ነገር ሰርተ መላወጥ እንደምንችል ማንኛውም ሰው ቢሰራ የቻለውን ያህል ቢጥር ማለት ነው ሀገሩንም ብሎንም ደግሞ ራሱን መለወጥ እንደሚችል ነው የተገንዘብኩት ስለ መንግስታትም የተናገሩት ነገር አለ እሱን ሰምተሻዋል ምን ይመስላል እሱ

ይላል። ራሳችን መለወጥ እንዳለብን ምናምን የተናገሩን፣ አጥብቀ የተናገሩን ነገር ደስ ይላል። ለምሳሌ ስለ ምርጫ ተናግረው ነበር። በተለያዩ የአፍሪካ ሀገሮች የሚደረጉ ምርጫዎች እንዴት ያለ ጉልት እንዳላቸው አስተው ነበር። ስለዚህ የሚሰማ ነገር የለም። የምታዋድረው ነገር የለም። ያው ማሻሻል አፍሪካዊ አንደ ዲቨሎፕነ ሲስተማችን ዲቨሎፕ ነው። ስለዚህ ያው ቼንጅ ማድረግ እንዳለብን ያው ተናግረዋል። ያው ለዛ መዘጋጀት ነው የሚሻለው። እንዴት አድርገው ኒው ጀነሬሽን እያ ስለሆነ ወደፊት ምናልባት እኛ ልለውጠው እንችላለን ኔክስት ይር ምናምን ከኛ ማለት ባለንበት አሁን ለምሳሌ ሀገርን ለመለወጥ ወይም ደግሞ ሀገርን ለማሻሻል ግዴታ ፕሬዚዳንት መሆን አይጠበቅብንም። ሁላችንም በተሰማራንበት ሙያና አመት የራሳችንን አስተዋጽኦ ልናደርግ ይገባል። ከዛ በኋላ ነው ሀገራችንም ቼንጅ ልታደርገ የምችለው ራሳችንም ቼንጅ ልታደርገ የምንችለው እና ግዴታ ሀያር ፕሌስ መሆን አይጠበቅብንም ወይ መሾም የለብንም። ከትንሹ ስራ ብንሰራም ሀገራችንን መቀየር እንችላለን። የትስስ ዘቢበ ምፍታ አንቺ እንግዲህ ንግራቸውን ሰምተሻል። ፕሬዝዳንት ነው አይደል? ምንድን ነው የተሰማሽ? ያን ምንም አይነት የሆነ ችግሮች ሊገጥሙ ይችላሉ። ሁሉንም ነገር ፐርፌክት ነው ልንል አንችልም። በእያንዳንዱ ነገር የሆኑ የምናገኛቸው የችግሮች ሊሆኑ ይችላሉ ያንን ነገር ሜቢ አሁን ላናስተካክለው እንችላለን። ነገር ግን ኔክስት ጀኔሬሽን የሚቀጥለው ትውልድ እያንዳንዱ ነገር እያየ ቀጣይ ትውልድ በትውልድ በዜሽ ይስተካከላል። ሶስታቸው ከተናገሩትስ ምንድን ነው የወሰድሽው? ሳቸው ከተናገሩት ውስጥ ልክ ጓደኞቼ እንዳሉት ማንኛውም ሊሆን ይችላል ሕጻን የሆነ ትልቅ ሰው ራሱ ሰርቶ ከተለወጠ የሆነ የሚያገኘው ለውጥ አለና ለውጥ ለመፈለግ ራሳችን መነሳሳት አለብን እንጂ ሌላ የሆነ ሌላ ሀገር መቶ ላይሆን ይችላል መቶ ሊያነሳሳን ይችላል ግን ራሳችን እዚሁ እያለን በቃ በራሳችን እየተጠናገር ራሳችን ተባባብረን መንፈስ ሊኖረን ይገባል የሚለው ነው የወሰድሽው ማለት ነው። በጣም አመሰግናለሁ። ሌላ አዳራሽ ውስጥ የተገኙ አቶ ስዩም በረደድ የተባሉ ተሳታፊም የተሰማቸውን አካፍለውኛል። በመጀመሪያ በስልጣን ላይ ያሉ የአንድ አሜሪካ ፕሬዚዳንት ኢትዮጵያ መጥተው መጎብኘታቸው ትልቅ ጉዳይ ነው። ግልጽ የሆነ ውይይቶች እንዳደረጉ ነው እዛ ላይ የተሰማሁት። ሌላው የተለያዩ መልእክቶች ያስተላልፉበት አጋጣሚ ስለነበር በተለይ የሁለትዮሽ ንግድ ላይ በዲሞክራሲ እድገት ላይ እንደዚህ አይነት ነገሮች ላይ ተወያዩ እንደሆነ ገምቻለሁ። የሁለቱን ሀገሮች እርግጥ በጣም የዘገየ ቢሆንም 112 ዓመት ቢሆን ጉብኝቱን ያለውን ግንኙነት ያጠናክራል የሚል እምነት አለኝ። ኢትዮጵያ በተለየ አይን የምትታይበትም አጋጣሚ አለ። የኢትዮጵያና የአሜሪካ ግንኙነት በጣም ዘርፈ ብዙ ነው በእኔ ግምት። በንግድ ላይ ያለው ገና ነው፣ ገና አላደገም። ሌሎች ጉዳዮች ላይ የፖለቲካ ሰብአዊ መብት ጉዳዮች ላይ አሁን በዚህኛው በዛሬው ዕለት ባደረጉ ንግድ ላይ እንዳሉት በሂደን ላይ እንዳለ አይነት ተረዱ ነው ይመስለው ግን ራሷ አሜሪካም በረጅም እድሜ በዲሞክራቲዜሽን ላይ ብትኖርም በሂደት ላይ ያለች ሀገር ነችና ከኛ እንማር የሚለውን መልእክት አስተላልፏል። ለአጠቃላይ ለአህጉሩንም ያደርጉት መልእክት ወጥ የሆነ መልእክት ትልቅ ለውጥ ያመጣል የሚል ግምት በጣም በተለየ መልክ የቀጠለ ነው ብዬ ነው። እና ዋናው ነገር ግን የሁለቱዩ ግንኙነቱ የጥናክረ ይሆናል ከአሁን በኋላ ያለው ይቀጥላል የሚል እምነት ነው ያለ። እሱን መልእክት ነው። በጣም አመሰግናለሁ። ጌታ የወንድ ቶ ዳዊት እነዚህ ንግግሮች ተከታትለ ነበር? አዎ ተከታትያለኝ። ከነሷቸው ነጥቦች አኳያ ንገረኝ ምንድን የሚሰማ ጥሩ ነው። ውፊትም ያው ለኦባማ ትልቅ ክብር አለኝ። ሞዶ መሪ ነው ከብዙ አንገሎች አንጻር ማለት ነው። ያው በተናገራቸው ንግግሮች ል ብዙ ነገሮችን ስለዳሰሰ ደስ ብሎኛል። በመጀመሪያ ቀን ከማይሆን ነገር ከመስማት የተነሳ ሌላ ማለት ትንሽ የሚያስከፋ ነገር ተናግረዋል ብዬ አስቤ ነበር። ምን ለምሳሌ ማለት ያው የኢትዮጵያን ዲሞክራሲ በተመለከተ ሀንድረድ ፐርሰንት ማለት ፕራውድ ኦፍ ዩ ብሎ ሲናገር ያው በምርጫው ጋር በተያያዘ ስለመሰለኝ ትንሽ ቅሬታ ተሰምቶኝ ነበር። ዛሬ ሲሰማው ግን ያው ድህነት እንዳሷል አጠቃላይ ውይ እያለ ነበር ሲያወራ ነበረ። አሜሪካን ዘግነቱን ብቻ ሳይሆን አጠቃላይ ውይ አፍሪካንስ እያለ ሲያወራ ስለነበረ አጠቃላይ የእኛ ኑሮ ውስጥ ሆነው በተለይም የወጣቱ ወጣቱ ምን ያክል ሀይል ምን ያክል ጉልበት መሆን እንደሚችል አፍሪካ እድገት አስተዋጽኦ እንዳለው እነዚህ እነዚህ ነገሮች ስለ ደሰሰ ጥሩ ዳሱታሉ እያስባለኝ በተለይም ደግሞ ያው ዲሞክራሲን በተመለከተ ስለ አፍሪካ መሪዎች የተናገረው ነገር ደስ ብሎኛል። ማለት ማንም ሰው እስከ ሕይወቱ ዘለቄታው ድረስ መሪ ሆኖ መቆየት የለበት፣ ለምን እንደሆነ እንደውም አይገባኝም ብሎ እስከ መሳቅ ድረስ ደርሶ ነበርና በራሱ ምሳሌ አድርጎ እስከ መናገር ድረስ እኔም ያው አሁን ገና ትኩስ ነኝም ፕሪቲ ማች ነው ያለው። ግን ቢሆንም ያው አይካንት በኮንስቲቱሽናችን መሰረት አይካንት፣ ስለዚህ መልቀቅ አለብኝ የሚለውን ውሳኔ እና የአፍሪካ መሪዎችም ይህን እንዲተገብሩ ስለተናገረ ያዛ ላይ ደስ ብለኝ። የኔ ወንድም ስም ዮሴፍ እባላለሁ። ፕሬዚዳንት ኦባማ እዚህ ሀገር ከመጡ በኋላ ሁለት ዋና ዋና ንግግሮች አድርገው ነበረ። በዚያ ንግግር እየተሰማህ ምንድን ነው? ወጣት ስለሆንክ ነው አንተን ምል፣ ይቅርታ ኦኬ። አዎ፣ ፕሬዚዳንት ኦባማ በጣም ነው የኢምፕሬስ ያደረገኝ። ብዙ ኢሹዎችን አድሬስ አድርጓል። ከእነዛ መሀል አሁን የአፍሪካ ኢኮኖሚ እያደገ ነው፣ አሁን ከኤድ አልፈን አንድ ላይ መስራት የምንችልበትን ስቴጅ ላይ ነው ያለ ነው። ትሬድ ኢንቨስትመንቱ ጥሩ እየሆነ ነው። ሌላው ዴሞክራሲ ላይ ያነሳው በተለይ በጣም ተጭኖ ሲያወራ የሰማሁት ዴሞክራሲ ኢስ ኖት ፎርማል ኤሌክሽን ብቻ ማካሄድ ኢስ ኖት ዴሞክራሲ። በመደበኛ ደረጃና በተወሰኑ ዓመቶች ምርጫ ማካሄዱ ብቻ ዴሞክራቲክ አያሰኝም ወይም ዴሞክራሲያዊ ስርዓት ማመስረት ማለት አይደለም። አዎ ኢቨን እኛ እንኳን እኛ አሜሪካኖቹ እንኳን ብዙ ስቴጅ አልፈን ነው እዚህ ዴሞክራሲ ላይ ደረስ ነው። በጣም አሪፍ ነው። ሌላው የአፍሪካ ሊደሮች መሪዎች ላይፍ ታይም ለምን መምራት እንደሚፈልጉ አይገባኝም፣ ያለው በጣም ትክክለኛ ነው። የተባበሩኝን ሁሉ እያመሰገን እሰናበታለሁ። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸው። እናመሰግናለን። ጥሩ አስተያየት ሰጫዎቹንም እንደዚሁ በጣም እናመሰግናለን። ቆንጆ ቆንጆ አስተያየቶች ተሰምተዋል። እንደው ትንሽ አዲሱ ጠቆም ሳናደርግ ማለፍ የሌለብን ነገር አለ። ምክንያቱም ራዲዮ ነው ለኢትዮጵያውያን አድማጮች ነው ይሄ ፕሮግራም የሚተላለፈው እና እንደዚህ አይነት ድንቅ ድንቅ አስተያየቶችን የሰጡ ሰዎች በየጣልቃው በብዛት የባዕድ ቃላትን እየተጠቀሙ ነው የሰጡት እና በተቻለ መጠን አብዛኛው ሰው ሊሰማና ሊረዳ በሚችል ሁኔታ ቢቀርቡ ቀላል የሆኑ እንደውም የተሻሉ የአማርኛ ቃላት ያሉባቸውን ሁሉ ነው በእንግሊዝኛ ቃላት ሲተኩ የነበረውና የተከበራችሁ አድማጮቻችን ላስተያየቶቻችሁ ከታላቅ አክብሮት ጋር እጅግ እያመሰገንን አድናቆታችንን እየገለጽን በእነዚህ አይነት ሁኔታዎች ላይ ግን ጥንቃቄ እንድታደርጉልን ወደፊት ማሳሰብ እንፈልጋለን። መልካም ነው። አድማጮች ፕሮግራማችን ይቀጥላል። አሁን አፍሪካ በጋዜጦች አዘጋጅና አቅራቢዋ አዳነች ፍሳዬ። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የዛሬው ፕሮግራማችን የተለያዩ ጋዜጦች ስለ ፕሬዚደንት ኦባማ ኢትዮጵያ ጉብኝት በጻፉት ላይ ያተኮራል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በኢትዮጵያ ስላካሄዱት ጉብኝት የዘገበው የኒውዮርክ ታይምስ ጋዜጣ ድረገጽ ገዢው ፓርቲና ወጋኞቹ የምክር ቤት መቀመጫዎችን ሙሉ በሙሉ በተቆጣጠረበት ሁኔታ ፕሬዚደንት ኦባማ ሁለት ጊዜ የኢትዮጵያን መንግስት በዲሞክራሲያዊ መንገድ የተመረጠ ብለውታል ይላል። የሰብአዊ መብት ቡድኖች ፕሬዝደንት ኦባማ ለውጥ እንዲደረግ እንዲገፉ የጠየቁ ቢሆንም ፕሬዚዳንቱ በይፋ ባደረጉት ንግግር ለዘብ ማለቱን መርጠዋል። ኢትዮጵያ ለዘመናት ያህል በንጉሠ ነገሥታዊና በፍጹማዊ አገዛዝ ስር የነበረች ሀገር እንደመሆኗ መጠን ለሀገሪቱ ያላቸውን አክብሮትና የተደቀኑባትን ተግዳሮቶች በሚገባ እንደሚረዱ ጫና ካደረጉ በኋላ የኢትዮጵያ መንግስት ለተቃዋሚዎች ቦታ እንዲሰጥ በተለሳለሰ መልክ ጥሪ አቅርበዋል ሲል ዘገባው ጠቁሟል። የኢትዮጵያን ታሪክ በሚገባ እንረዳለን፣ ያለፈችበት ችግርንም እናውቃለን። ህገ መንግስት ተመስርቶ በዲሞክራሲያዊ መንገድ የተመረጠ መንግስት እንዲኖር ያደረገበት ጊዜ ሩቅ አይደለም። ገና ብዙ መደረግ ያለባቸው ነገሮች አሉ። የኢትዮጵያው ጠቅላይ ሚኒስትር ይህን ለመቀበል ቀዳሚው ይመስልኛል ማለታቸውን ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቅሷል። በዋሽንግተን የሂዩማን ራይትስ ዋች ስራ አስኪያጅ ሳራ ማርገን በቅርቡ ኢትዮጵያ ውስጥ የተካሄደው ምርጫ ዲሞክራሲያዊ አልነበረም። በእርግጥ በምርጫው ዕለት ብጥብጥ ወይም አይን ያወጣ የድምፅ ስርቆት አልነበረም። ሆኖም በመሰረታዊ መብት ላይ ያለው ጭቆና ኢትዮጵያውያን የሚመስላቸውን ተናግረው በሰላም ለመኖር የሚችሉ መስሎ እንዳይሰማቸው አድርጓል ሲሉ መናገራቸውን ጽሁፉ ጠቅሷል። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በበኩላቸው በሀገሪቱ ያለው ስርዓት መሻሻል እንደሚያስፈልገው ይገነዘባሉ ካለ በኋላ ጽሁፉ ያሉትን ጠቅሷል። ይህ ገና ጅምር ላይ ያለ ዲሞክራሲ ነው። ለምት ዓመታት ዲሞክራሲያዊ አሰራርና ባህል ካልነበረባት ሀገር እየወጣን ያለን መሆናችን መዘንጋት የለበትም። ስለሆነም በጥቂት አስርተ ዓመታት የእኛን ጉዳይ ከወሰድን ደግሞ በሁለት አስርተ ዓመታት ውስጥ የዲሞክራሲያዊ አሰራር ችግሮችን ሁሉና የሚገጥሙንን ተግዳሮቶች በሙሉ እናስወግዳለን ማለት አይደለም። ነገር ግን ትክክለኛውን መንገድ ይዘናል የሚል እምነት አለን ለህዝባችንና ለብልጽግና ስንል ማክበር የሚገባን ህገ መንግስታዊ ዲሞክራሲ አለን ማለታቸውን ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሁፍ ጠቅሷል። በጋዜጠኞችና በጦማሪያን ላይ በሚደረገው እስራት ምክንያት ኢትዮጵያ ከአፍሪቃ ጋዜጠኞችን በማሰር ከሚታወቁት ሀገሮች አንዷ ሆናለች ለሚለው የጋዜጠኞች ጥያቄ ጠቅላይ ሚኒስትር ኃይለማርያም ሲመልሱ ከአሸባሪነት ጋር የተሳሰረውን ሳይሆን ሙያዊ አሰራር የሚከተል ጋዜጠኝነትን እንደግፋለን የሚል መልስ እንደሰጡ ኒውዮርክ ታይምስ ጋዜጣ ላይ የወጣው ዘገባ ጠቁሟል። የጋርዲያን ጋዜጣ ድረገጽ ደግሞ ፕሬዚደንት ኦባማ በኢትዮጵያው ጉብኝታቸው ወቅት የሰው ልጅ አያት የሆነችውን ሉሲን ጎብኝተዋል። ሉሲ ስለ ፕሬዚደንት ኦባማም ሆነ ስለ ዩናይትድ ስቴትስ የምታውቀው ነገር የለም። ፕሬዚደንት ኦባማን ስታይም የተናገረችው ነገር የለም ይላል። ለፈገግታ ያህል ማለት ነው። የ3.2 ሚሊዮን ዓመት ዕድሜ ያላት ሉሲ የምትገኘው በኢትዮጵያ ብሔራዊ ቤተ መዘክር ሲሆን ባለፈው ሰኞ ፕሬዚደንት ኦባማ እንዲያይዋት ወደ ብሔራዊ ቤተ መንግሥት እንደተወሰደችና ፕሬዚደንት ኦባማ ከአጥንቶቿ አንዱን በእጃቸው እንዲነኩ እንደተፈቀደላቸው ጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቁሟል። ኦባማ እጅግ በጣም ከመደነቃቸው የተነሳ ወደ ኋላ አብረዋቸው የተጓዙ የምክር ቤት አባላትን ይዘው እንደገና ሊያዩዋት እንደተመለሱ የጋርዲያን ድረገጽ ላይ የወጣው ጽሑፍ አውስቷል። ፕሬዚደንት ኦባማ የሉሲን አጥንት እንዲነኩ ያበረታቱት ዶክተር ዘርእሰናይ አለም ሰገድ የሉሲን አጥንት የሚነካ ማንም ሰው የለም፣ ሆኖም ልዩ የሆኑ ሰዎች ልዩ ተደራሽነት ያገኛሉ ማለታቸውንም ዘገባው ጠቅሷል። ዶክተር ዘርእሰናይ በካሊፎርኒያ የሳይንስ አካዳሚ የአንትሮፖሎጂ ማለት የሰው ልጅ አመጣጥ ባህልና እድገት ጥናት ክፍል ኃላፊ ናቸው። እስካሁን ባሉ ጊዜ የሳይንስ ጠበብት በመስተዋት ከተሸፈነው ቦታዋ ስትነሳ አይተው አያውቁም። ከዚህ ቀደም ከቦታዋ የወጣችው ከሁለት ዓመታት በፊት የአፍሪቃ ህብረት አምሳኛ ዓመት በዓል ዋናው ጽህፈት ቤቱ በሚገኝበት አዲስ አበባ በተከበረበት ወቅት ነበር። ሉሲ ከቦታዋ በወጣችበት ወቅት ለደህንነቷ ሲባል ያለችበት መኪና እንዳይታወቅ ለሀገር ፕሬዚደንት እንደሚደረገው ጥበቃ ሁሉ በብዙ መኪኖች ታጅባ እንደነበር ዶክተር ብርሃነ አስፋው መናገራቸውን ዘገባው ጠቅሷል። ፕሬዚደንት ኦባማ በተደረገላቸው የእራት ግብዣ ሲናገሩ ታዲያ ኢትዮጵያውያን በጥንታዊቷ ሀገር የሚኖሩ ጥንታውያን ሕዝብ ናቸው። ኢትዮጵያን እንደ የሰው ልጅ የትውልድ ቦታ እናከብራታለን ሲሉ ፕሬዚደንት ኦባማ ማሞገሳቸውን ዘገባው ገልጿል። ሉሲን ማየታቸውን ሲገልጹ ደግሞ ኢትዮጵያውያን፣ አሜሪካውያንና የዓለም ህዝብ ሁሉ የሰው ልጅ ቤተሰብ አካላት መሆናቸውንና በአንድ ሰንሰለት የተሳሰሩ መሆናቸውን ያስታውሰናል። ስለ ቅርሶቹ ሲያስረዱን ከነበሩት ፕሮፌሰሮች አንዱ በትክክል እንዳስቀመጡት ሁሉ በዓለም ዙሪያ ግጭቶች፣ ሐዘንና ሁከት የሚከሰቱት ይህን ሀቅ ስለምንዘነጋ ነው። ሁላችንም የሚያገናኘውን መሰረት እንደ ማየት ፈንታ በልዩነታችን ላይ ስለምናተኩር ነው ሲሉ የዩናይትድ ስቴትስ ፕሬዝደንት መናገራቸውን ጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቁሟል። ብሉምበርግ የዜና አገልግሎት ደግሞ ፕሬዝደንት ኦባማ ኢትዮጵያን በጎበኙበት ወቅት የኢትዮጵያ መንግስት ከጂኦተርማል ማለት ከከርሰ ምድር ሀብት የኤሌክትሪክ መብራት ኃይል ከሚያመነጭ ተቋም የመብራት ኃይል አቅርቦት ለመግዛት ስምምነት እንደፈረመ ጠቁሟል። ከጂኦተርማል መብራት ኃይል ለማመንጨት በህብረት ከሚሰሩት ኩባንያዎች አንዱ ከሆነው የአይስላንድ ሬቅያቤ ኩባንያ ጭምር እንደሆነ ገልጿል። የኢትዮጵያ መንግስት እያንዳንዱን የኪሎዋት ሰዓት በ7 ዶላር 53 ሳንቲም ለመግዛት ባለፈው ሰኞ ውል እንደተፈራረመ ኮርቤት ጆተርማል ፓወር ፕሮጀክት ሊቀመንበር ኤድዋርድ ንጆርጌ መግለጻቸውን ብሉምበርግ የዜና አገልግሎት አውስቷል። ኢትዮጵያ ውል የተፈራረመችው ፕሬዝደንት ኦባማ የቀየሱትን የፓወር አፍሪካ ሀሳብን የሚደግፍ ውይይት ከተካሄደ በኋላ እንደሆነ እና ለተቋሙ እድገት መንገድ እንደሚከፍት ንጆርጌ ጨምረው ገልጸዋል። ስምምነቱ ትልቅ ነገር እንደሆነ የገለጹት ንጆርጌ ኢትዮጵያ ውስጥ በቀጣዮቹ ሶስት ወራት ውስጥ ቁፋሮ እንደሚጀመር መግለጻቸውን ብሉምበርግ ጠቅሷል። ኤድዋርድ ንጆርጌ ናይሮቢ ያለውን በርክሊ ኤነርጂ የተባለውን ኩባንያ ይወክላሉ። ኢትዮጵያ ካለፈው አስርተ ዓመት ወዲህ ከማንኛውም የአፍሪካ ሀገር በፈጠነ ሁኔታ ላደገው ኢኮኖሚዋ የሚያስፈልገውን መብራት ኃይል ለማቅረብ የኤሌክትሪክ ኃይል ይዞታዋን እያሰፋች ነው። የኢትዮጵያ መንግስት የሀገሪቱን የኤሌክትሪክ መብራት ኃይል አቅርቦትን ለማጎላበት የአገር ውስጥ ሀብትንና ብድርን እየተጠቀመ ነው። በኦሮሚያ ክልል ሊሰራ የታቀደው የኮርበቲ ውጥን በኢትዮጵያ የመጀመሪያው በግል ኩባንያ የሚሰራ ውጥን ይሆናል ሲል ብሉምበርግ የዜና አገልግሎት ገልጿል። ይህ ኢትዮጵያ በመላ ሀገሪቱ የመብራት ኃይል ተደራሽነት እየጨመረ እንዲሄድ ያወጣቸውን እቅድ ለማሳካት ይረዳል። ለሰፊው የኢትዮጵያ ከነፋስና ከፀሐይ የሚገኘው ኤነርጂ ገበያ ለመክፈትም ይረዳል ሲሉ ፕሬዚደንት ኦባማ ባለፈው ሰኞ ለጋዜጠኞች እንደተናገሩ ብሉምበርግ የዜና አገልግሎት ዘግቧል። ኢትዮጵያ 450 ሜጋዋት የሚሆን የመብራት ኃይል ከውሃ ሀብቷ የማመንጨት አቅም እንዳላትና ከኮንጎ ዲሞክራሲያዊ ሪፐብሊክ ቀጥላ ከአፍሪቃ በዋና አመንጭነት የሁለተኛነትን ቦታ እንደምትይዝ የዓለም ባንክ መግለጹን ብሉምበርግ ጠቁሟል። የኢትዮጵያ የሃያ አምስት ዓመታት የኤነርጂ ስትራቴጂ በ በሁለት ዓመታት ውስጥ 37,000 ሜጋዋት ኤነርጂ ለማመንጨት እንድትችል የ100 ቢሊዮን ዶላር መዋዕለ ንዋይ ማፍሰስ እንደሆነ ዘገባው ጨምሮ ገልጿል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩ። ነው ቀጣዩ በፕሬዝዳንት ኦባማ የኢትዮጵያ ጉብኝት ላይ ያተኮረ ውይይት ነው። ፕሬዚደንት ባራክ ኦባማ የኢትዮጵያ ጉብኝትና በተለይም የመገናኛ ብዙሐን ነጻነትን አስመልክቶ የተናገሩት በሀገሪቱ የፕሬስ ነጻነት ይዞታ ላይ ምን አይነት አንድምታ ይኖረው ይሆን? ምን አይነት መሻሻልስ ይመጣል? ስመኝሽ የቆየ ባለፈው የዓለም ነጻነት የተከበረበት ዕለት ሚያዝያ 23 ወደ ዋይት ሀውስ ከተጋበዙ ሶስት ጋዜጠኞች አንዷ ናት። ስመኝሽ የቆየ አሁን ዋሽንግተን ዲሲ የሚገኘው ናሽናል ኢንዶመንት ፎር ዲሞክራሲ በሚባለው ተቋም ውስጥ የጥናት ባለሙያ ሆና እያገለገለች ትገኛለች። በጊዜው በተለይ በኢትዮጵያ መገናኛ ብዙሃን ዙሪያ ከፕሬዚደንቱ ጋር የመነጋገር እድል ያገኘችውን ስመኝን አሉላ ክበድ አወያይቷታል። መኝ፣ የቆየ ብዙዎች በሚያውቁሽ ሊሊ የዓለም የፕሬስ ቀን መነሻ በማድረግ ፕሬዚዳንት ባራክ ኦባማ ከጋበዟቸው ሶስት ጋዜጠኞች አንዷ ነበርሽ። በጊዜው የኢትዮጵያን የመገናኛ ብዙሀን የፕሬስ ነጻነት ይዞታም በተመለከተ የመነጋገር እድልም አግኝተሻል። በያዝነው ሳምንት መጀመሪያ በኢትዮጵያ ያደረጉትን ቆይታ አጠናቀው መጥተዋል። እዚያ ባሉበት ካነሷቸው ሀሳቦች አንዱ የመገናኛ ብዙሀንን የሚመለከተው ጉዳይ ነው። ስምሽንም ጠርተው ያስታወሱበት ጭምር ነው። አጠቃላይ ጉዟቸውንና በተለይ ደግሞ በመገናኛ ብዙሀን ብዙ ስሜት በሚሰጥሽ የፕሬስ ነጻነት ዙሪያ ያነሷቸውን ጭብጦች እንዴት አገኘሽው? እስኪ ከጠቅላላ ስሜትሽ እንነሳ። እሺ፣ አመሰግናለሁ አሉላ። እንግዲህ የኦባማን በኢትዮጵያ ቆይታ እኔ በሁለት መልኩ ነው ማየው አንደኛው ያው ከኢትዮጵያ መንግስት ጋር የነበራቸውን እና እሱን ተከትሎ ደግሞ ከጠቅላይ ሚኒስትሩ ጋር ሆነው የሰጡትን መግለጫ ነው። ሁለተኛው ደግሞ በአፍሪካ ህብረት ተገኝተው ጠቅላላው የአፍሪካን ሁኔታ አድሬስ ያደረጉበት ነው። በሁለቱም ወቅት ላይ እንግዲህ ፕሬዚዳንት ኦባማ የፕሬስ ነጻነትን እና የመናገር መብትን የመቃወም መብትን በተመለከተ ተናግረዋል። ግን ከኢትዮጵያ መንግስት ጋር በነበራቸው ቆይታ ሚዚክ አድርገው ነበረ። እሱን ተከትለው በሰጡት መግለጫ ላይ ግን ትንሽ የመለሳለስና የኢትዮጵያ መንግስት ላለማስቀየም የመጠንቀቅ ነገር ይታይባቸው ነበር ላለሁ በዚህ ንግግራቸው ወቅት ያው በተደጋጋሚ ሁለት ጊዜ ያክል የኢትዮጵያ መንግስትን የዲሞክራሲ አካሄድ የተመረጠ መንግስት እያሉ መጥራታቸው እኔን ጨምሮ በጣም ብዙ ሰዎችን ያሳዘመ ነበረ። በእርግጥ እንዳልከው መልካም አስተዳደርን ለኢኮኖሚው ማደግ፣ ለጸጥታውም፣ ለመሳሰሉት መሰረት መሆኑን ከጠቅላይ ሚኒስትሩ ጋራም በዚህ ጉዳይ ላይ በደንብ መወያየታቸው እና ህዝቡ ድምፅ ማሰማት የሚችልበት መንገድ ነጻነት የሚከበር ሁኔታ መሻሻል ኢትዮጵያ ለማሻሻል ማድረግ ያለባት ጉዳዮች ላይ ተወያይተናል ብለዋል። ነገር ግን በአፍሪካ ህብረት ላይ ደግሞ በተናገሩት ንግግር ላይ ዲሞክራሲ ምርጫ ማካሄድ ብቻ በራሱ ዲሞክራሲ አለ አያስብልም ብለው ተናግረው ነበር። እዚህ ኢትዮጵያ ላይ ሚዲያ በአግባቡ ሳይዘግብ እንደ ልቡ ነጻነት ሳይኖረው ተቃዋሚዎች በአግባቡ ድምጻቸውን ሳያሰሙ መንግስቲያን የሆኑ ድርጅቶች፣ ማህበራት፣ ኦብዘርቨሮች በአግባቡ በምርጫው ሂደት ላይ ሳይሳተፉ ምርጫውን ዲሞክራሲያዊ ሊያስብል አይችልም። ስለዚህ ኢትዮጵያን ደግሞ ከነዚህ ውስጥ አንዱንም ሳታሟላ እንደውም በተቃራኒ ጋዜጠኞች ታስረው በሽብርተኝነት በተፈረጁበት ማህበራት ከመቼውም ጊዜ በላይ በታሰኑበት ተቃዋሚዎች ምንም አይነት የመሰናፈኛ መድረክ ባላገኙበት ምርጫ ላይ እና ደግሞ ኢህአዴግ እና አጋሮች ከሚላቸው ፓርቲዎች ጋር መቶ ፐርሰንት ፓርላማውን በተቆጣጠሩበት ሁኔታ ላይ የኢትዮጵያ መንግስት ዲሞክራቲካሊ ኢሌክትድ ብሎ መጥራት የሚያምነው ይሄ እንዳልሽው ብዙዎችን ያነጋገረ ጠንከር ያለ ትችትም ያመጣባቸው ነው። ቅድም ከጠቃቀሻቸው ከዋና ዋናዎቹ በተለይም ደግሞ በመገናኛ ብዙኃን ነጻነትና በሰዎች የመናገር ነጻነት ዙሪያ ከተነሱ ጭብጦች እስኪ ከሳቸው ድምጽ እንስማ፣ ና ወደ ውይይታችን እንመለሳለን ኢትዮጵያ መልካም አስተዳደርን ለማስፈን ሰብአዊ መብትን ለመንከባከብ መሠረታዊ ነጻነትን ለመጠበቅና ዲሞክራሲን ለማጠናከር የምትችልባቸው እርምጃዎች ላይ ተወያይተናል። ወደፊትም በእነዚህ ነጥቦች ላይ በጥልቀት የመወያየትና የመተባበር እቅድ አለን። ምክንያቱም በኢትዮጵያ ተስፋና በሕዝቧ እናምናለን። ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር በተነጋገሩባቸው ጭብጦች ያነሱትን አንድ ነጥብ ነው የጠቀሱት። ለአጠቃላዩ ዲሞክራሲያዊ ሂደት አስፈላጊ ናቸው ብለው የሚያምኑባቸውም ወደፊትም አብረው ለመስራት ለኢትዮጵያ ወሳኝ ናቸው። በኢትዮጵያ እናምናለን ያሉበትን ነው። ምን አስተያየት አለሽ? በመሰረቱ የተናገሩት ነገር ትክክል ነው። የትኛውም እድገት የሚቀጥል ሆኖ እንዲታይ መልካም አስተዳደር እንጂ ዋና መሰረቱ ነው። ለኢኮኖሚውም፣ ለጸጥታውም፣ ለየትኛውም አገሪቷ ስለሚደረጉ ትልቅ ግንባታዎች ዲሞክራሲ፣ ህዝብ ተሳትፎ መኖር ህዝብ የሚፈልገውን ነገር የሚናገርበት መድረክ መኖር፣ ጥፋቶች ሲገኙ ደግሞ ጥፋቶችን የሚጠቁሙ አካላቶች እንደልባቸው መንቀሳቀስ ሲችሉ ያኔ ነው የተሟላ እድገትን ማምጣት የምንችለው። ስለዚህ ፕሬዚዳንት ኦባማ እንዳሉት የእነዚህ ነገሮች የኢኮኖሚውም፣ የጸጥታውም፣ የሁሉም ነገር መሰረቱ መልካም አስተዳደር ነው። መልካም አስተዳደር እንደ ልብ የመናገር ነጻነት መኖር፣ ህዝቡ ድምፁን ማሰማት የሚችልበት ነገሮች መኖር እና ከጠቅላይ ሚኒስትሩ ጋር በሰፊ በዚህ ጉዳይ ላይ ተወያይተንበታል ብለዋል። በዝግ የነበራቸው ውይይት ምን ይመስል እንደነበር አላውቅም። ምናልባት ጠንከር ያለ መልእክት እዛ ላይ አስተላልፈው ሊሆን ይችላል ብዬ ተስፋ አደርጋለሁ እና ደግሞም ነገሮች ወደፊት ሲቀየሩ ማየት በምንችልበት ሁኔታ ተወያይተዋል ብዬ ተስፋ አደርጋለሁ። መልካም፣ በአደባባይ መናገራቸው፣ በግል ሁለቱ መሪዎች የተነጋገሩበትን ማምጣታቸው ያን ክብደት የሚያጎላ ይመስላል። አንድምታውን እመረምራለን። በተለይ የብዙዎች ድምጽ መሰማት መቻሉ የፖለቲካ ሂደቱ ተሳታፊ ነኝ ብሎ ማመኑ አንድ ዜጋ የመናገር ነፃነትና የፕሬስ ነፃነት በአብዛኛው የግለሰቦችን ሀሳብ መግለጽና የፖለቲካ ምህዳሩ መስፋት አለመገኘቱ ነውና የሚተቸው በአብዛኛው በዚህ ስ ላይ ምን ትያለሽ? ልክ ነው። ቅድም እንዳልኩ ነው። ህዝቦች ማንኛውም ሀገር ውስጥ በሚኖረው እድገት ተሳትፎ ሊኖራቸው ይገባል። አብረው ነው ማለት እድገት ግን ህዝቦች ድምጽ የሚያሰሙበት ምንም አይነት መድረክ ሳይኖር ሲቀር ማንኛውም አይነት ሀገር ውስጥ የሚኖረው ተቃውሞ የሚታፈን ከሆነ በተለይ ደግሞ እንደ መንግስት ያልሆኑ ድርጅቶች ማህበራት፣ በምርጫዎቹም በተለያዩ የሰብአዊ መብት እንቅስቃሴዎች ላይም በተለያየ ደረጃ ላይ የሚሳተፉ ማህበራት ድርጅቶች የሚንቀሳቀሱበት ምንም አይነት መድረክ ከሌለ፣ ሚዲያ ከሌለ፣ እነዚህ ሁሉ ከሌሉ ህዝብ ድምፅ ታፍኗል ማለት ነው። ምክንያቱም መንግስት ህዝቡን የሚያዳምጠው ቀጥታ በእያንዳንዱ ቤት እያንኳኩ አይደለም። መንግስት ህዝቡን የሚያዳምጠው በተለያዩ ቻናሎች በተለያዩ ተቋማት ውስጥ በሚመጡ ድምጾች ነው። እነዚህ ተቋማት ደግሞ አንደኛው ሚዲያ ነው፣ አንደኛው ማህበራት ናቸው፣ አንደኛው ተቃዋሚ ፓርቲዎች ናቸው። እነዚህ የተለያዩ የህዝብ ድምጽ የማሰሚያ አካላቶች ናቸው። ስለዚህ እነዚህ ከታፈኑ፣ እነዚህ ስፔስ ከሌላቸው በጋራ በአንድ ላይ ማደግ የሚለው ተረስቷል ማለት ነው እና አብዛኛው ላይ እድገት በሙሉ ህዝቡ ላይ እየተጫነ ነው እንጂ ህዝቡ አብሮት የተቀበለው አይደለም ማለት ነው። ትክክል ናቸው። ክቡራትና ክቡራን አድማጮች፣ ከስመኝሽ የቆየ ጋር የተጀመረው ውይይት አላበቃም። በአፍሪካ ህብረት ፕሬዚደንት ኦባማ የተናገሩትን የብዙዎችን ትኩረት የሳበ ንግግራቸውን ጨምሮ የጥረቶቻቸውን ተጨባጭ ፋይዳዎች የሚመለከት ውይይት ደግሞ ይቀጥላል። በሌላ ዝግጅት ይቀርባል። ለምሽቱ ያዘጋጀናቸውም በዚሁ ተጠናቀዋል። ፕሮግራሙን የመራልን ንጉሡ ታምሬ ነበር። ቴክኒሽያኑ ቮይቴክ ዞርኒያክ ነው። በምሽቱ ፕሮግራም ዋና አዘጋጅ ሰሎሞን ክፍሌና በሌሎችን ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና አዲሱ አበበንን አብራችሁ ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም፣ ብደህና እደሩ። you